ሳይንስና ቴክኖሎጂ በኢትዮጵያ የግብርና ምርምር ኢንስቲትዩት ስር ካሉ 20 የምርምር ማዕከላት መካከል አንደኛው የተመሠረተው የአዋሽ ወንዝን ተንተርሶ ነው። ይህ የምርምር ማዕከል የዛሬ 5 ዓመት ሥራውን አህዶ ያለው አምስት ሄክታር በማይበልጥ ቦታ ላይ ነበር። የአካባቢውን መጠሪያ ተውሶ መልካሳ የሚል ስያሜን የያዘው ማዕከሉ ቀድመውት ከተመሠረቱ አምስት የግብርና ምርምር ማዕከላት በተለየ ዘርፍ ላይ እንዲያተኩር ተደረገ። በአጼ ኃይለ ሥላሴ የሥልጣን ዘመን የተመሠረቱት እኒያ የምርምር ማዕከላት በወረር፣ ባኮ፣ ሆለታ፣ ደብረዘይትና ጅማ ላይ የተቋቋሙ ነበሩ። የወረሩ በጥጥና በቆላ ቅባት እህሎች የባኮ በተትረፈረፈ የበቆሎ ምርት የሆለታው ደግሞ ለደጋማው የሀገሪቱ ክፍል የሚሆኑ የሰብልና የእንስሳት ዝርያዎችን በማውጣት የታወቁ ናቸው። በዚያን ጊዜ የግብርና ኮሌጅ ከነበረው ከዓለሚያ ከፍተኛ የትምህርት ተቋም ጋር የተቆራኘው የደብረ ዘይቱ የምርምር ማዕከል በጤፍ በዳቦ ስንዴ በሽምብራና ምስር ዝርያዎች ስሙ የገነነ ነው። የጅማ ግብርና ኮሌጅ አካል የነበረው የጅማ የግብርና ምርምር ማዕከልም በቡና ምርምር ስሙን ተክሏል። ከአዳማ ከተማ 17 ኪሎ ሜትር ርቀት ላይ ያለው መልካሳ የግብርና ምርምር ማዕከል ሲቋቋም ምንን ታሳቢ አድርጎ ነበር? በኢትዮጵያ የግብርና ምርምር ኢንስቲትዩት የእውቀት ማኔጅመንት ከፍተኛ ባለሙያ የሆኑት አቶ አበበ ቅሩብ ምላሽ አላቸው። እንግዲህ ማዕከሎቻችን ሁሉም የራሳቸው ዶሜን አላቸው፣ የራሳቸው ተልዕኮ አላቸው እና መልካሳም ሪፍት ቫሌ ውስጥ ቆላው አካባቢ ስለሚገኝ ይሄ የቆላማውን አካባቢ ሪፕሬዘንት እንዲያደርግ ነው የተቋቋመው። ከመጀመሪያው ጀምሮ ከመዲናዊቱ አዲስ አበባ መቶ አስራ ሰባት ኪሎ ሜትር ርቀት ላይ በአነስተኛ ስፍራ ስራውን የጀመረው የመልካሳ የግብርና ምርምር ማዕከል አሁን በሁለት መቶ ሰባ አምስት ሄክታር ላይ ተንሰራፍቷል። በአምስት ሰራተኞች ስራውን የጀመረው የምርምር ማዕከሉ አሁን በውስጡ የያዘው የሰለጠነ የሰው ኃይል ብቻ መቶ ስልሳ ደርሷል። ማዕከሉ ሲጠነሰስ የጀመረውን የአትክልት ልማት ምርምር አሁንም ቀጥሎበታል። በቅርብ ዓመታት በዚህ ዘርፍ ለህብረተሰቡ ያደረ የደረሳቸውን የምርምር ውጤቶች የማዕከሉ ዳይሬክተር ዶክተር በድሩ በሺር እንዲህ ይገልጹታል። አሁን ማዕከሉ የተመሰረተው እዚህ ስንት ሸለቆ ውስጥ ለደረቅና ለመስኖ ነው፣ እና አብዛኛው የሚሰራባቸው አትክልትና ፍራፍሬዎች ናቸው። ከአትክልትና ፍራፍሬ ስና አሁን በሽንኩርት፣ በቲማቲም እነኚህ በቃሪያ ብዙ እዚህ የሚመረቱትም ከዚህ አካባቢ የተለቀቁ ናቸው። በፍራፍሬም ስናይ ፓፓያ፣ ሙዝ፣ ማንጎ፣ አቮካዶ የመሳሰሉትን ከዚህ የወጡ ናቸው እና እነኚህ በተለይ ለቆላማው በመስኖ የሚመረቱትን ከመልካሳ የተለቀቁ ናቸው። ሽንኩርት ናት እንደሆነ እና አዳማሬድ ሲባል ከዛሬ አስር አስራ አምስት ዓመት ጀምሮ መልካሳ በደንብ ሲያስተዋውቅ ነበር ና ኦልሞስ የመልካሳ ዝርያዎች ናቸው በምርት ላይ ያሉት። የመልካሳ የግብርና ምርምር ማዕከል በተለያዩ የሰብልና ጥራጥሬ ዝርያዎች ላይም ምርምሮች ሲያከናወን ቆይቷል። ለቆላማ ና ዝናብ አጠር ለሚባሉ አካባቢዎች የሚስማሙ በምርምር ያወጣቸው ዝርያዎቹ በአርሶ አደሮች ዘንድ ተወዳጅ መሆናቸውን ባለሙያዎች ይናገራሉ። ከማዕከሉ የወጡ የማሽን ላይ የምርምር ውጤቶች በቆላማና ድርቅ በሚያጠቃቸው አካባቢዎች ነባር ዝርያዎችን ሁሉ እስከ መተካት መድረሳቸውን በኢትዮጵያ የግብርና ምርምር ኢንስቲትዩት ከፍተኛ ተመራማሪ የሆኑት አቶ አበበ ይገልጻሉ። የምርምር ማዕከሉ በቦሎቄ ዝርያዎቹም ላቅ ያለ ውጤት ማስመዝገቡን ባለሙያው ያስረዳሉ። የማዕከሉ ዳይሬክተር ዶክተር በድሩ ይህንኑ ያረጋግጣሉ። ቆላ አካባቢ የሚመረቱ ቆላ ጥራጥሬ የሚባሉ ቦለቄ ወደ ውጭ የሚላከው አብዛኛው ከመልካሳ የተለቀቀው እና ኦልሬዲ ኤክስፖርት የሚደረገው እሱ ነው። ቆላ አካባቢ የሚመረቱ እነ ማሽላም ከዚህ የተለቀቁ ናቸው በብዛት እና በሰሜኑ የኢትዮጵያ ፓርት በምስራቁ እና አረርጌ አካባቢ እነኚህ አጫጭሮቹ ከመልካሳ የተለቀቁ እና ቶሎ የሚደርሱ ለድርቅ አካባቢ የሚሆኑ ናቸው። ከዛ ውጭ በቆሎም በብዛት አሁን ያለንበት አካባቢ የቆላ በቆሎ ነው። እነ ቆላ በቆሎ የሚባሉ ከመልካሳ አንድ እስከ መልካሳ ሰባት የሚታወቁ አሉ። እነኚህ በፍጥነት የሚደርሱ ሌሎች ደግሞ ድርቅንም የሚቋቋሙ ከዛም ውጪ ደግሞ በምግብ ይዘታቸው ኳሊቲ ፕሮቲን ሜዝ የሚባለው ፕሮቲን ይዘታቸው የተሻለ ለሰውነት የተሻለ ይዘት ያላቸው እነኝህ ከዚህ የተለቀቁ ናቸው። ቅርብ ጊዜ ደግሞ ለመስኖም ለማምረት እንዲቻል ድቃይ በቆሎ የሚባሉት ትንጆርታቸው ከፍ ያለ እስከ ሰባ ሰማኒያ ኩንታል እንዲደርስ የሚችል በመስኖ የሚመረቱም እነኝህ ተለቀው ኦልሬዲ በመመረት ላይ ነው የሚገኙትና በእነኝህ የታወቀ በዚህ ሳምንት የወርቅ ኢዮቤልዩውን እያከበረ ያለው የመልካሳ የግብርና ምርምር ምርምር ማዕከል ከጥቂት ዓመታት በፊት በቦሎቄና ማሽላ ላይ ምርምር ውጤቶቹ ከቀድሞ የሳይንስና ቴክኖሎጂ ሚኒስቴር የወርቅ ሽልማት ተበርክቶለታል። የጥራጥሬና ሰብል ዝርያዎቹ ሽልማት ያገኙት በአርሶ አደሮች ምርት ላይ ምን ያህል በጎ ተጽዕኖ አምጥተዋል የሚለው በባለሙያዎች ተፈትሾ እንደሆነ ዶክተር በድሩ ያብራራሉ። ቀደም ብሎ አሁን ወደ ቦሎቄ ስትወስድ የዛሬ አስራ አምስት ወደኋላ ስትሄድ ምናልባት በሄክታር አንድ ቶን ወይም ደግሞ አስር ኩንታል አካባቢ ከዛ በታች ነበር። እና አሁን በአሁኑ ጊዜ በአርሶ አደር ማታ ላይ በደንብ በእንክብካቤ ከያስክ በአማካ ማግኘት ትችላለህ። በደንብ ከያስክ ደግሞ እስከ ሰላሳ ኩንታል ማግኘት ትችላለህ። እና እነኚህ ደግሞ ባለፉት አመታት በደንብ አርሶ አደሩ ጋር ደርሶ የምርት ለውጥም መጥተዋል። በዚህም ደግሞ አርሶ አደሩም ተለውጠዋል። በዚህ መሰረት ያው ተገምግሞ ነው እነዚህ የሚመረቱት ምርቶች መጨመራቸውና ሕይወት ለውጥ መምጣታቸው ታይቶ ነው ማሽላውንም ያነሳው። ይህ መልካም የሚባለው እሱ አሁን በቆላማው አካባቢ ጥሩ ዝርያ ነው፣ ምርት ይሰጣል። ድርቅንም በጣም ያበዛ ድርቅ ሳይሆን የሚቆ ይቋቋመ እንደ ሌላ የአካባቢ ረጅም ጊዜ የሚፈጅና በዛው ልክ ደግሞ ረዘም ያለ ደ የሚፈልግ ነው። ይሄኛው ከሰኔ አጋማሽ ጀምሮ ከተዘራ በጊዜ ካገኘ ጥሩ ምርት የሚሰጥ ነው እና ምርታማም ስለሆነ ነው። በዚህ ብዙ አርሶ አደሮችን በመድረሱ እና ሰዎች ተጠቃሚ በመሆናቸው ባለፈው የማሽላ ምርምር ቡድንም እዛ የበሎቄ ምርምር ቡድንም ተገምግሞ ታይተው በሳይንስና ቴክኖሎጂ ተቀረበ በኋላ በኮሚቴ ተገምግሞ ከታየ በኋላ ሽልማት እንዲያገኝ የሆነዋል። አንድን አዲስ የአትክልት የሰብል አሊያም የጥራጥሬ ዝርያ ለማውጣት የሚፈጀው የምርምር ጊዜ ታዲያ ቀላል አይደለም። እስከ አስር ዓመት ድረስ የሚወስዱ ምርምሮች ይኖራሉ የሚሉት ዶክተር በድሩ አማካይ የምርምር ጊዜያት ግን ከአምስት እስከ ሰባት ዓመታት እንደሆነ ይገልጻሉ። በአንድ ዓመት ጊዜ ውስጥ ከአንድ የምርምር ውጤት በላይ እንደማያወጡ የሚገልጹት የማዕከሉ ዳይሬክተር ምክንያቱን እንዲያስረዳሉ ያለው ህግ በአንድ ዓመት አንድ ነው የሚታወጣው። ብቆሎ የተለያየ አካባቢ በተመሳሳይ አግሮ ኢኮሎጂ ወይም አንድ ነው የሚታወጣው እና ከዛ በላይ መሄድ የማያስፈልግም። እንደውም ባይ በየዓመቱ ሳይሆን ትንሽ ጋፍ ኖሮ ነው የሚታወጣ። ምክንያቱም በየዓመቱ የሚታወጣ ከሆነ የትኛው ዘር ነው የሚባል ከባድ ነው የሚሆነው። ስለዚህ የወጣው መሬት እንዲህ ነው የምንጠብቀው። መልካሳ ብቆሎ ብያለሁ። መልካሳ ሁለት የሚባለው ረጅም ዓመት ተቀባይነት አግኝቶ እሱን እያባዛ ነው ያለነው። ስለዚህ አንደኛው በቆሎ ለተወሰነ ለአስር ከአስር አመት ድረስ በጥሩ ሁኔታ ሊጠራ ይችላል። ከዛም በኋላ እንደ አስፈላጊነቱ ተከዋል እና በየአመቱ ማውጣትን ላያስፈልግ ይችላል። ግን በኢትዮጵያ ውስጥ አጠቃላይ ሲታየው ማሽላ፣ ቅርብ ጊዜ ሌሎች በየአመቱ አንዳንድ እያወጡ ይሄዳሉ። ምክንያቱም ለተለያዩ አግሮ ኢኮሎጂዎች ስለሚያገለግል እንደ ዶክተር በድሩ ገለጻ ከአንድ በላይ የምርምር ዝርያ ማውጣቱ ዋናው ጥያቄ ሊሆን አይገባም። ይልቁንም መታየት ያለበት የወጣው ዝርያ ምን ያህል ጥቅም ላይ ይውላል የሚለው ነው ይላሉ። በእነርሱ የምርምር ማዕከል በኩል የሚወጡ አዳዲስ ዝርያዎችን እንደሚፈለገው ለአርሶ አደሩ ተዳርሶ እንደው ሲጠየቁ እንደተፈለገው አልደረሰም፣ አይደርስምም ሲሉ ምላሽ ይሰጣሉ። ምን መሰለህ እነኝህ ነገሮች ጊዜ ይፈልጋል። አሁን እኛ ከወጣ በኋላ የመጀመሪያ ሲወጣ ትንሽ ዘር ነው የምኖር፣ በዛ ዘር ደግሞ ለጥቂት አርሶ አደር ነው የምታሳየው። ካሳየ በኋላ ፍላጎት ይፈጠራል። ፍላጎት ከፈጠረ በኋላ ወደ ስራው ገብቶ አባቶ የሚያደርስላቸው ይፈልጋል ስለዚህ ምርምሩ ብቻ ሳይሆን አብዛኛውን ሰው እንዲደርሰ የሚያደርገው አንደኛ ግብርና ኤክስቴንሽኑ ነው፣ ሁለተኛ ደግሞ ዘር የሚያባዙ ሰዎች ናቸው። እና እነኚህ የተለያዩ አሁን እነኚህን ቴክኖሎጂውን የሚያፈልቁ ቴክኖሎጂዎች ደግሞ እንዲታወቅ የሚያደርጉ ቴክኖሎጂውን የሚያባዙ፣ እነኚህን ሰዎች እነኚህን አካላት ካልተቀናጁ በሚገባ አፋደሩ ጋር የሚደርስበት ከባድ ያደርገዋል። ስለዚህ አሁን እነኚህን የወጡ ያልኩ በደንብ በተለይ ካወጣም በኋላ እነኚህ መስመሮች በደንብ ስለማይተሳሰሩ እንደፈለገው ሊሄድ አይችልም እና ያ ነው ይሄንን የሚያደርግ ይህን ችግር ለመፍታት ብዙ ጊዜ ተሞክሯል፣ የሚሉት ዶክተር በድሩ የምርምር ውጤቶችን አባስቶ ለህብረተሰቡ ማድረስ ላይ አሁንም ችግር አለ ይላሉ። ኢትዮጵያ በፌዴራል ደረጃ ሀያ በክልሎች ደግሞ ከስልሳ የሚልቁ የግብርና ምርምር ማዕከላትን ይዛ የህዝቧን የምግብ እጥረት ማቃለል የሚችሉ የምርምር ውጤቶችን በስፋት ማዳረስ ከተሳናት፣ እንደ መልካሳ ያሉ ማዕከላት ታዲያ ውጤታማነታቸው ምኑ ላይ ነው? የኢትዮጵያ የግብርና ምርምር ኢንስቲትዩት ከፍተኛ ባለሙያው አቶ አበበ ችግሩ የምርምር ማዕከላቱ ጋር አይደለም ባይ ናቸው። የተሻለ ነገር መቷል፣ እንዲ አልመጣም ማለት አይቻልም። ምክንያቱም እነዚህ ማዕከላት ሲቋቋሙ የኢትዮጵያ ህዝብ ስንት ሚሊዮን ነበረ? አስራ አምስት ሀያ ሚሊዮን አሁን መቶ ምናምን ነን አይደለም። ስለዚህ ያንን ለማጥገብ ደግሞ አሁን ያሉን ማዕከላት፣ ድሮም የነበሩ ማዕከላት ናቸው። ስለዚህ ልዩ የሚያደርገው ምንድን ነው? ቢያንስ በዋና ዋና ሰብሎች ላይ ገበያ ተኮር ሆነው የኤክስፖርት ኢንዱስትሪያችንን እያዳበሩልን ይገኛሉ። ሁለተኛ በሀገር ውስጥ ደግሞ ቴክኖሎጂዎቻችን እየወጡ አንዳንዶቹ አስር እጥፍም ሰባት እጥፍም የሚሰጡ አሉ። ከነባሮቹ ግን ምርምር እኛ የሳይንቲፊክ ኢንስቲትዩሽንስ ነን። በእንግዲህ በኢን ፕሪንስፕል ስታየው መመራመርና ቴክኖሎጂዎችን ማውጣት ነው። ከአርሶ አደር ጋር ግንኙነት የሚኖረው ደግሞ ማን ነው? ኤክስቴንሽን ነው። ስለዚህ ከምርምር የተገኙ ውጤቶችን ወስዶ አላምዶ ለተጠቃሚዎች የማድረሱ ነገር ላይ ክፍተቶች እንዳሉ ይታወቃል። የዕለቱ የሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።